ሳለቅስበት የነበረው የጠቅላይ ሚኒስትሩ ሀሳብ ና የሚረቅሶ ተከናውኗል ብዬ ነው ለማመስገን አላህን የምፈልገው። ያለፉት ሰባት ዓመታት ነጻና ገለልተኛ እንዲሁም ሁሉንም ሙስሊም የሚወክል ጠንካራ ተቋሚ መስረት የሚለው የሙስሊሞች ጥያቄ ብዙዎችን ለእስርና ለስደት መዳረጉ ብሎም በሀገሪቱ ፖለቲካ ላይ ተጽዕኖ ማሳደሩ ይነገርለታል። ይህ ሁኔታ እንዲፈታ ከ11 ወራት በፊት በጠቅላይ ሚኒስትር አብይ አህመድ የተቋቋመው የኢትዮጵያ ሙስሊሞች ተቋማዊ ለውጥና የአንድነት ስምምነት ኮሚቴ ትናንት ነባሩ መጅሊስ ኃላፊነቱን ለስድስት ወራት በጊዜያዊነት ለተቋቋሙት የዑለማዎች ምክር ቤትና ጊዜያዊ ባላድራ ኮሚቴ አስረክበዋል። ሁኔታውን በተመለከተ ያነጋገርናቸው የቀደመው መጅሊስ የመስጂድ ዘርፍ ኃላፊ ሀጂ ከድር ሁሴን ውሳኔው በትክክልም መፍትሔ ያዘለና ይከሰቱ ለነበሩ ግጭቶች መለያዘ ይሆናል ብለዋል። የማንቀበለው የሚል ውይይት ተደረገ። መጨረሻ ላይ ይህ ሀሳብ አሸናፊ ነው አገኝቶ በስራ አስፈጻሚ ጠጠቀ። ጭቅጭቅና ውከት ይበርዳል። ጭቅጭቅና ውከት ከበረደ በኢትዮጵያ ውስጥ ይ በሃይማኖት ነፈርት ያደረገ ፓርቲኩላር የሙስሊሙን ሃይማኖት ምክንያት ያደረገ በዑለማዎች ስምምነት የህግ የመዋቅርና የዑለማዎች መግባቢያ ሰነድ ተቀባይነት ያገኘበት ይህ ሀገር አቀፍ ስብሰባ የሙስሊሙ ማህበረሰብ በእጅጉ የተደሰተበት መሆኑን አሁን የዑለማዎች ምክር ቤት ፕሬዝዳንት ሆነው የተሰየሙት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ለዲደብልዩ ነግረውታል። የተሰየሙት ዘጠኙም የኮሚቴው አባላት ልፋትና ሀሳብ ፍሬ ያፈራበት እንደሆነም አክለው ተናግረዋል። የትናንትናው ቀንኛ ለኢትዮጵያ ሙስሊም በውጭም ላለ በግቢም ላለ ታሪካዊ ቀን ነው። አስገራሚ ቀን ነው። አስደናቂ ቀን ነው ነው የምንለው ምክንያቱም አንደኛ ከጊዜያት ወዲህ ሙስሊሙ በተለያየ አመለካከቱ በመሰዳደብ በመሰዳደብና የጎሪጥ በመታየት ችግር ያለበት ነው ቆይቷል ለተወሰኑ አመታቶች ያ የተወገደ የተፈታበት ቀን ነው የትናንትና ቀን በጣም ለሴቱም ለወንድም ለወጣቱም ለአዛውንቱም ለዑለማኡም፣ ሀቂቃ ትክክለኛ እምነት ላለው ሁላ አስደሳ ቻርቺ የሆነ ቀን ነው። በለን ነው እማየው እንግዲህ ስመኝ የነበረው ሳለቅስበት የነበረው የጠቅላይ ሚኒስትሩ ሀሳብና የኔለቅሶ ተከናውኑ አላል ተከናውኗል ብዬ ነው በማመስገን አላህን የምፈልገው ጥያቄው ግን ይህ በአዲስ መልክ የተቋቋመውና የተዋቀረው አካል በቀጣይ የታሰበውን ያህል ውጤት ያስገኝ ሆን የሚለው ነው። ቀዳሚው ሙፍቲ ሀጂ ኦመር ይህንን ይላሉ። የተለያዩን ህዝብ ወደ አንድነት የሚያመጣ ሙስሊሙን ወደ አንድነት የሚያመጣ ፈትዋ ያካሂዳል። በየክልሉ እየሄደ የሁለቱንም በኩል ሙስሊም እየሰበሰበ ትክክለኛውን ያስረዳል፣ ያሳምናል፣ ወደ አንድነት ይጠራል። ጠቅላይ ሚኒስትር አብይ አህመድ ትናንት በውይይቱ ወቅት ባስተላለፉት መልእክት ጠንካራ የሙስሊም ማህበረሰብ ለሀገር አንድነት መሰረት በመሆኑ ሃይማኖቱ የሚያስተምረው አንድነትና ፍቅርን ተግባር ላይ መዋል ይገባል ብለዋል። ተቀዳሚው ሙፍቲ ሀጂ ኡመር ኤድሪስም የድካማችንን ውጤት ያየንበት ለውጡ ለሀገር ሰላምና አንድነትም ጉልህ ዋጋ ያለው ነው ብለዋል። አሁን የተመረጠው ለህዝበ ሰላሙ ቀርቶ ለህዝበ ክርስቲያን ይበጃል ነው ምለው ምክንያቱም የሙስሊሙ አንድነት የሙስሊሙ ሰላም ለሀገር ይጠቅማል፣ ለመንግስት ይጠቅማል፣ ለክርስቲያኑም ይጠቅማል እና እንደዚህ ያለን ጥቅም የሚያከናውንና የሚያደራጅ ኮሚቴ ይሆናል ምክር ቤት ይሆናል ብዬ ነው የማስበው እና በጣም ከባድ ከበድ ያለ ጥቅም ለሀገርና ለመንግስት ለህዝብ ያመጣል ብዬ ነው የምተማመነው። ውሳኔው ከተሰማ በኋላ በማኅበራዊ መገናኛዎች ዘንድም የደስታ ስሜቶችና ሁነቶችን ለማስተዋል ችለናል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጭ ነኝ ከአዲስ አበባ።